sport. ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል የኢትዮጵያ ብሔራዊ ቡድን በምስራቅና መካከለኛው አፍሪቃ ሀገራት ከ20 ዓመት በታች የሴቶች እግር ኳስ ውድድር የቡሩንዲያቻውን በማሸነፍ ለፍጻሜ በቅቷል። መውደቁን ከወዲሁ ያረጋገጠው የወንዶች ብሔራዊ ቡድን ደግሞ ቀሪ ሁለት ጨዋታዎቹን ለማከናወን ወደ ደቡብ አፍሪቃ ያቀናል። የእንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ ግጥሚያዎች ላይም መጠነኛ ዳሰሳ አድርገናል። የመኪና እሽቅድምድምና ኢትዮጵያውያን አትሌቶች በተለያዩ የዓለማችን ክፍሎች የተሳ የሚሳተፉባቸውን የአትሌቲክስ ውጤቶችንም አካትናል። አብራችሁን ቆዩም። በሳምንቱ መጨረሻ ላይ በተለያዩ የዓለማችን ክፍሎች በተደረጉ በርካታ ውድድሮች በተለይ ኢትዮጵያውያቱ አስደሳች ውጤቶችን አስመዝግቧል። ፈረንሳይ ሊል ከተማ ውስጥ ቅዳሜ ዕለት በተከናወነው የ5 ኪሎ ሜትር ድብልቅ የጎዳና ላይ የሩጫ ፉክክር ኢትዮጵያዊቱ አትሌት ዳዊት ስዩም ክብረ ወሰን በመስበር ለድል በቅታለች። ዳዊት ስዩም ውድድሩን በሁለት ሰከንዶች ልዩነት አሻሽላ በአንደኛነት ያጠናቀቀችበት ሰዓት 14 ደቂቃ ከ41 ሰከንድ ነው። በዚህ ውድድር ሌላኛዋ ኢትዮጵያዊት አትሌት መስከረም ማሞ በ14 ደቂቃ ከ55 ሰከንድ በሆነ ሰዓት በመግባት ሶስተኛ ደረጃ ይዛ ጠናቃለች። ኬንያዊቷ አትሌት ኖራ ጄሩቶ ደግሞ ባለፈው የካቲት ወር ፈረንሳይ ሞናኮ ውስጥ በሌላኛዋ ኬንያዊት አትሌት ቢያትሪስ ቼፕኮዬች በክብረ ወሰንነት ተይዞ በነበረው ልክ የ14 ደቂቃ ከ43 ሰከንድ በማጠናቀቅ የሁለተኛ ደረጃን ይዛለች። በወንዶቹ ውድድር አትሌት በሪዮ አረጋዊ በ12 ደቂቃ ከ52 ሰከንድ በሆነ ሰዓት ሲያሸንፍ፣ ሌላኛው ኢትዮጵያዊ አትሌት ያሲን ሀጂ በ13 ደቂቃ ከ29 ሰከንድ በሆነ ሰዓት ሶስተኛ ወጥቷል። በአሜሪካው የኒውዮርክ ማራ ቶን የሩጫ ፉክክር ደግሞ አትሌት አባብሌሻነ ሁለት ሰዓት ከ22 ደቂቃ ከ52 ሰከንዶች በመሮጥ የሶስተኛ ደረጃን አግኝታለች። ኬንያዊቷ አትሌት ፔሬዝ ጄፕ ችርቺር ሁለት ሰዓት ከ22 ደቂቃ ከ39 ሰከንድ በመሮጥ አንደኛ ወጥታለች። አትሌት አባ ብሌሻነ የሶስተኛ ደረጃን ያገኘችው ከሌላኛዋ ኬንያዊት አትሌት ቪዮላ ቼፕቱ በስምንት ሰከንዶች ልዩነት ብቻ ተበልጣ ነው። አትሌት ቪዮላ ቼፕቱ ሁለተኛ ደረጃን ያገኘችው ሁለት ሰዓት ከ22 ደቂቃ ከ44 ሰከንድ በመሮጥ ነው። ለሶስት ጊዜያት በኦሎምፒክ የወርቅ ሜዳሊያዎችን የሰበሰበው ለሁለት ጊዜያትም የበርሊን ማራቶን ባለድል የነበረው ኢትዮጵያዊው አትሌት ቀነኒሳ በቀለ በዚሁ የኒውዮርክ ማራቶን የሩጫ ፉክክር በስድስተኛነት አጠናቋል። የኒውዮርክ ማራቶን ለቀነኒሳ ብቻ ሳይሆን ለሌላኛው ለዓለም ክብረ ወሰን ባለቤቱ ኬንያዊው አትሌትም እጅግ አበሳጭ ሆኖ አልፏል። በዓለም ግማሽ ማራቶን ሩጫ ክብረ ወሰን ባለቤት ኪቢዮት ካንዲ በትናንቱ የኒውዮርክ ማራቶን ፉክክር በዘጠነኛነት አጠናቋል። በኒውዮርክ ማራቶን ሁለት ሰዓት ከስምንት ደቂቃ ከ22 ሰከንድ በመሮጥ የአንደኛ ደረጃን ያገኘው ኬንያዊው አትሌት አልበርት ኮሪር ነው። የሞሮኮ አትሌት መሐመድ ኤል አራቢ አንደኛ ከወጣው ኬንያዊ አትሌት 44 ሰከንዶች በኋላ ተከትሎ በመግባት ሁለተኛ ደረጃን አግኝቷል። ስፔን በተካሄደ የባርሴሎና ማራቶን ውድድር ደግሞ በሴቶች ከአምስተኛ በስተቀር ኢትዮጵያዊያቱ ከአንደኛ እስከ ስድስተኛ ያለውን ቦታ ተቆጣጥሯል። በዚህ መሰረት ታንዱ ተሾመ ሁለት ሰዓት ከ23 ደቂቃ ከ53 ሰከንድ በመሮጥ አንደኛ ወታለች። ሁለተኛ ደረጃ ያገኘችው መሰረት ጎላ የገባችበት ሰዓት 2 ሰዓት ከ24 ደቂቃ ከ9 ሰከንድ ነው። መሰረት በለጠ 2 ሰዓት ከ24 ደቂቃ 25 ሰከንድ ሮጣ በመግባት ሶስተኛ በመሆን አጠናቃለች። በቀለች ጉደታ እንዲሁም ትንቢት ግደይ አራተኛ እና ስድስተኛ ደረጃን ይዟል። በዚሁ የወንዶች ውድድር ክብሮም ደስታ ና የማነ ጸጋዬ ሰባተኛ ና ስምንተኛ ሆነው አጠናቋል። እዛው ስፔን በተደረገ የሳን ሴባስቲያን 7600 ሜትር ሀገር አቋራጭ ውድድር ደግሞ በሴቶች ዘነቡ ፍቃዱ በ25 ደቂቃ ከ28 ሰከንድ አንደኛ ደረጃን ይዛ አሸንፋለች። ዘርፌ ወንድማገኝ በ25 ደቂቃ 39 ሰከንድ ሁለተኛ ደረጃን ይዛለች። ቱርክ ውስጥ በተደረገው የኢስታንቡል ማራቶን ውድድር ደግሞ በሴቶች Which I am ሁለት ሰዓት ከ24 ደቂቃ 45 ሰከንድ በመሮጥ ሶስተኛ ደረጃን ይዛለች። በፖርቹጋል የፖርቶ ማራቶን ውድድር በወንዶች አስናቀ ዱብሪ ሁለት ሰዓት ከ10 ደቂቃ 14 ሰከንድ በመሮጥ ሶስተኛ ደረጃን ይዟል። በሴቶች ቅዱሳን አለማ 2 ሰዓት ከ28 ደቂቃ ከ1 ሰከንድ በመሮጥ አንደኛ ስትወጣ፣ ሸዋረግ አለነ በሁለት ሰዓት ከ28 ደቂቃ 16 ሰከንድ ሁለተኛ ደረጃን ይዛለች። ሞቱ መገርሳ በሁለት ሰዓት ከ28 ደቂቃ 56 ሰከንድ ሶስተኛ ደረጃን ይዛለች። ሸይኔ ገመዳና ምስል ጽጋይ አራተኛና አምስተኛ ወጥቷል። ጣሊያን ውስጥ በተካሄደ ሳምቢያጆ ግማሽ ማራቶን ውድድር በወንዶች ዳምጤ ኳሹ በአንድ ሰዓት ከስድስት ደቂቃ ሀምሳ አምስት ሰከንድ አንደኛ ደረጃን ይዞ አሸንፏል። በሴቶችም መሰረት እንግዱ አንድ ሰዓት ከ አስራ አምስት ደቂቃ ከ አርባ ሁለት ሰከንድ በመሮጥ አሸንፋለች። አስምራ ወርቅ በቀለ አንድ ሰዓት ከ አስራ ሰባት ደቂቃ ሰላሳ አምስት ሰከንድ በመሮጥ ሁለተኛ ወጥታለች። ስዊዘርላንድ በተካሄደ የጄኔቭ ሀያ ኪሎ ሜትር ውድድር ደግሞ በወንዶች ታደሰ አብርሃም 59 ደቂቃ ከ ሀያ ስምንት ሰከንድ በመሮጥ ሁለተኛ እንዲሁም በ ሴቶች ሄለን በቀለ በአንድ ሰዓት ከሰባት ደቂቃ ከአምስት ሰከንድ በመግባት አንደኛ ሆነው አሸንፏል። በፈረንሳይ የሊል አርባንትሪያል አስር ኪሎ ሜትር ውድድር በወንዶች ፉክክር አንደኛ ጭምዴሳ ደበሌ በ27 ደቂቃ 16 ሰከንድ ገብቷል። ማሞ አደላድለው በ27 ደቂቃ 27 ሰከንድ ሶስተኛ ደረጃን አግኝቷል። በሴቶች በላይ አብራሽ በ31 ደቂቃ አራተኛ ደረጃን አግኝታለች። እግር ኳስ የኢትዮጵያ ብሔራዊ ቡድን በምስራቅና መካከለኛ አፍሪካ ሀገራት ከ20 ዓመት በታች የሴቶች እግር ኳስ ፉክክር ለፍጻሜ ደርሷል። ተጋጣሚዎቹን በሙሉ እጅግ በሰፋ የግብ ልዩነት በተደጋጋሚ ያሸነፈው የኢትዮጵያ ቡድን ቅዳሜ ዕለት በተደረገው ግጥሚያ ቡሩንዲን አንድ ለዜሮ በሆነ ውጤት አሸንፏል። በቅዳሜው ግጥሚያ በ59ኛው ደቂቃ ላይ ለኢትዮጵያ የማሸነፊያዋን ግብ ያስቆጠረችው አሪያት ኦዶንግ ናት። ቡድኑ እስካሁን ባካሄደው ጨዋታዎች አስራ ሁለት ነጥቦችን በመሰብሰብ ተመሳሳይ ነጥብ ካለው የዩጋንዳ ቡድን ጋር ለዋንጫው ጨዋታ ተፎካካሪ ለመሆን ችሏል። ሀያ የግብ ክፍያ ያላት ዩጋንዳ ኢትዮጵያን የምትበልጠው በስድስት የግብ ክፍያ ልዩነት ብቻ ነው። በዩጋንዳ አስተናጋጅነት ጥቅምት 20 ቀን 2014 ዓ ም የጀመረው የምስራቅና መካከለኛው አፍሪቃ ሀገራት ውድድር በነገው ዕለት ይጠናቀቃል። ባለዋንጫ ማጣሪያ እንደዚህም በ ቤ ሁሉ ከምድቡ መውደቁን አስቀድሞ ያወቀው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ደግሞ ለቀሪ ጨዋታዎቹ የመጨረሻ ልምምዱን ዛሬ አከናውነዋል። ቡድኑ በነገው ዕለት ወደ ደቡብ አፍሪቃ በመጓዝ ቀሪ ሁለት ጨዋታዎቹን ከጋናና ዚምባብዌ ጋር ያከናውናል። ቡንደስሊጋም በጀርመን ቡንደስሊጋ ቅዳሜ ዕለት ፍራይቡርግን ሁለት ለአንድ ያሸነፈው ባየር ሚንሽን በ28 ነጥብ ይመራል። በተመሳሳይ ቀን ግጥሚያ በላይፕዚግ የ2 ለ1 ሽንፈት የገጠመው ቦሩሲያ ዶርትሙንድ በ24 ነጥብ ይከተላል። ፍራይቡርግ 22 ነጥብ ይዞ ሦስተኛ ደረጃ ላይ ሰፍሯል። አውግስቡርግ፣ አርሜኒያ ቢሌፌልድ እና ግሮይተር ፊርትስ ከ16ተኛ እስከ 18ኛ ግርጌ ላይ ተደርድሯል። በእንግሊዝ ፕሪምየር ሊግ መሪው ቸልሲ ቅዳሜ ዕለት ባልተጠበቀ መልኩ ከበርንሌ ጋር አንድ እኩል በመለያየት ነጥብ ጥሏል። እንዲያም ሆኖ ግን በ26 ነጥቡ አንደኛነቱን አስጠብቋል። ማንቸስተር ሲቲ ማንቸስተር ዩናይትድን 2 ለ0 በማሸነፍ 23 ነጥብ ሰብስቧል። የሁለተኛ ደረጃም ይዟል። ተመሳሳይ ነጥብ ይዞ በግብ ክፍያ የሚበለጠው ዌስት ሃም ዩናይትድ ትናንት ሊቨርፑልን ሶስት ለሁለት ድል አድርጓል። ደረጃውንም ከሊቨርፑል ነጥቆ ሶስተኛ መሆን ችሏል። ሊቨርፑል በ22 ነጥቡ ተወስኖ ወደ አራተኛ ደረጃ ዝቅ ብሏል። አጀማመሩ ላይ ነጥብ በመጣል አሽቆልቁሎ የነበረው አርሰናል ትናንት ዋትፎርድን አንድ ለዜሮ በማሸነፍ 20 ነጥብ ይዞ ሊቨርፑልን ተጠግቷል። በደረጃ ሰንጠረዥም አምስተኛ ላይ ተቆናጧል። የመኪና እሽቅድምድም በሜክሲኮ የፎርሙላ 1 የመኪና ሽቅድምድም የሬድቡል አሽከርካሪው ማክስ ፈርሽታፕን ዳግም ድል ተቀዳጅቷል። የመርሴዲሱ አሽከርካሪ ሌዊስ ሃሚልተን ዳግም ሽንፈት ገጥሞታል። ትናንት በውድድሩ አሸናፊ የሆነው ማክስ በዚህም አለበዚያ በስተመጨረሻ ለማሸነፍ ቆርጦ እንደነበር ተናግሯል። ለስድስት ጊዜያት የፎርሙላ 1 የዓለም ባለድል የሆነው ብሪታንያዊው አሽከርካሪ ሌዊስ ሃሚልተን በዚህ ውድድር የሁለተኛ ደረጃን አግኝቷል። ሌላኛው የሬድፑል አሽከርካሪ ሰርጂዮ ፔሬዝ በሶስተኛነት አጠናቋል። እስካሁን በተደረጉች ቅድምድሞች ማክስ ፈርሽታፐን 312 ነጥብ አምስት ነጥቦች መሰብሰብ ችሏል። ሌዊስ ሃሚልተን 293 ከግማሽ ነጥቦች ይከተላል። ሌላኛው የመርሴዴስ አሽከርካሪ ቫለሪ ቦታስ በ185 ነጥቡ የሶስተኛ ደረጃን አግኝቷል። ች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።